የዩጋንዳው ፕሬዚዳንት ዮሪ ሙሴቬኒ የብሩንዲውን ፕሬዚዳንት ፔር ንንኩሩንዚዛና ተቃዋሚዎቻቸውን መሸምገል ጀመሩ። ፕሬዚዳንት ዮሪ ሙሴቬኒ በዋና ከተማዋ ቡጁምቡራ የብሩንዲ መንግስት ተወካዮችንና የተቃዋሚ መሪዎችን አግኝተው አነጋግረዋል። ውይይቱን በብሩንዲ ታዋቂ የተቃዋሚዎች መሪ የሆኑት አጋቶን ርዋሳ እንደታደሙበት ተሰምቷል። ፕሬዚዳንት ዮሪ ሙሴቬኒ ከውይይቱ ቀደም ብሎ በሰጡት አስተያየት የብሩንዲ መሪዎች ለአንድነት ጠንክረው እንዲሰሩና የልማት ጠንቅ ነው ያሉትን ጎሰኝነት እንዲያስወግዱ አሳስበዋል። የብሩንዲ መንግስት ተ ተቃዋሚዎችን መግደልን ጨምሮ የተለያዩ ወንጀሎች ይፈጽም ነበር የተባለውን የመንግስት ደጋፊ የወጣቶች ቡድን ትጥቅ በማስፈታቱ ደስተኛ መሆናቸውን ተናግረዋል። ከጎርጎሮሳቢው 1986 ዓ ም ጀምሮ በስልጣን ላይ የሚገኙትና ለሽምግልናው በምስራቅ አፍሪካ ሀገራት ማህበረሰብ የተመረጡት ሙሴቬኒ የፖለቲከኞቹ መከፋፈል በአገሪቱ እድገት ላይ ተጽዕኖ ይኖረዋል ብለዋል። እንዲህ አይነት በርካታ ሆቴሎችና ፋብሪካዎች ሲኖሯችሁ ነው ቡሩንዲ የምታድገው። የመንግስት ሚኒስቴር መስሪያ ቤቶችና አገልግሎት ሰጪዎች ሊያድጉ የሚችሉት እዚህ ባሉ ሰዎች ምክንያት ነው። ነገር ግን የፖለቲካ አመራሩ እንዲህ አይነት ባህሪ ካሳየ፣ ሁልጊዜም ግጭት ብቻ ከሆነ እነዚህ ሰዎች ጥለው ይጠፋሉ። በዚህ ደግሞ ቡሩንዲ ልታድግ አትችልም። አሁን አገሪቱን የሚያስተዳድረው ፓርቲ ፕሬዚዳንት ፒየር ንንኩሪንዚዛን ለሶስተኛ የስልጣን ዘመን በእጩነት ማቅረቡን ተከትሎ የተቀሰቀሰው ግጭትና ተቃውሞ አገሪቱን ወደ እርስ በርስ ጦርነት ይመልሳታል የሚል ስጋት ፈጥሯል። ባለፈው ግንቦት ወር በፕሬዝደንት ንንኩሪንዚዛ ላይ በጦር መኮንኖች የተሞከረው መፈንቅለ መንግስት በደጋፊዎቻቸው ቢከሽፍም ለተቃውሞ አደባባይ ከወጡ ዜጎች መካከል 77 ሰዎች ተገድለዋል። የብሩንዲ ምርጫ ከታቀደለት ጊዜ ለሁለት ሳምንታት ቢራዘምም አሁንም በተቃዋሚዎችና በገዢው ፓርቲ መካከል ያለው መቃቃር በአገሪቱ ደህንነት ላይ እንዳጠላ ነው። በዚህ ሳምንት መጀመሪያ የጸጥታ ኃይሎች በሰሜናዊ ብሩንዲ የሙዩንጋ ግዛት ከአንድ መቶ በላይ አማጽያንን በቁጥጥር ስር መዋላቸውን አዣንስ ፍራንስ ፕሬስ ዘግቧል። የመፈንቅለ መንግስት ሙከራው ደጋፊ የነበሩት ጄኔራል ሊዮናርድ ንጌዳ ኩማና በፕሬዚዳንት ንኩሩንዚዛ መንግስት ላይ ጥቃት ለመሰንዘር መዘጋጀታቸውን በተደጋጋሚ ሲናገሩ ተደምጠዋል። መፍትሄ ያጣው የሁለቱ ወገኖች ፍጥጫ በብሩንዲ ዜጎች ላይ ስጋት ማጫሩ ግን አልቀረም። ሳራ የተባሉ የልጆች እናት በስጋት ውስጥ ከሚኖሩ ዜጎች መካከል አንዷ ናቸው። ወደ መሀል ሀገር ሄዳለሁ። በቡጁምቡራ በምኖርበት አካባቢ ሁሌ ሲተኮስ እንሰማለን። ህጻናት ልጆች አሉኝ። ሁኔታው ለእኔ ለትልቋ እንኳን እጅግ አስፈሪ ነው። ተኳሾቹ ማን እንደሆኑ አናውቅም። ምክንያቱም የሚተኩሱት ማታ ነው። ከዚህ ሌላ ደግሞ ሰዎች የዚህ ወይም የዛኛው የፖለቲካ ፓርቲ አባል ናቸው በሚል ይታሰራሉ፣ ይከሰሳሉ። እና ጓደኛ ሲገደል ወይንም በየቀኑ የተኩስ ድምጽ ስትሰማ፣ በተለይ ህጻናት ባሉበት በጣም አሰቃቂ ነው። በግጭቱና የፖለቲካ ውጥረቱ ምክንያት 150 ሺህ የብሩንዲ ዜጎች የመኖሪያ ቀያቸውን ጥለው መሸሻቸውን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን አስታውቋል። አብዛኞቹ ወደ ሩዋንዳ የተሰደዱ ሲሆን 30 ሺህ ያህሉ ከዚህ ግጭት መቀስቀስ በኋላ በተቋቋመው የማሃማ የስደተኞች ጣቢያ ይኖራሉ። የህግ ባለሙያው ዶሜቲየን አሁን በብሩንዲ የተቀሰቀሰው ግጭት ሁሉንም የአገሪቱን ክፍሎች መጉዳቱን ያምናል። በተወሰደው እርምጃ አንዱ ከሌላው ሰፈር ይበልጥ ተጎድቷል ለማለት አልችልም። እርምጃው መላ ሀገሪቱን ጎድቷል ብዬ ነው የማምነው። ምክንያቱም እኔ እንደታዘብኩት ሰዎች ተቃውሞ ባካሄዱባቸው በአንዳንድ የአገሪቱ አካባቢዎች፣ ሰፈሮች፣ ክፍላት ሀገር ጭምር ተደብድበዋል። የብሩንዲ ጦር ባለፈው ሰኞ 31 ተጠርጣሪ አማጽያንን መግደሉንና 170 በቁጥጥር ስር መዋሉን አስታውቋል። ባለፈው ግንቦት ወር የተካሄደውና የነንኩሩንዚዛ ፓርቲ በከፍተኛ የድምፅ ብልጫ ያሸነፈበት የእንደራሴዎች ምርጫ በተቃዋሚዎች ተቀባይነት ያጣ ሲሆን በዓለም አቀፍ ደረጃም ክፉኛ መተቸቷ አይዘነጋም።